የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ከሰኞ እስከ አርብ በ22 እና በ25 ሜትር ባንድ ከምሽቱ 1 እስከ አንድ ተኩል በ1431 መካከለኛ ሞገድ በተለያዩ የአፍሪካ ቀንድ ጉዳዮች ላይ ትኩረት በማድረግ የሚያዘጋጀውን ልዩ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። አድማጮቻችን እንደምናምሽታችኋል። አዲሱ አበበነኝ ከዋሽንግተን ዲሲ ዛሬ ማክሰኞ መስከረም 27 2007 ዓ ም ነው። ኃይሉ ታምራት የዚህ ልዩ ፕሮግራም መሪ ነው። የቴክኒክ መሀንዲሱም አለ አብረውኝ እስከ ምሽቱ አንድ ተኩል ይቆያሉ። ከቀድሞ የትግራይ ክልል ፕሬዚዳንት ጋር የተደረገውን ትናንት በዚህ ፕሮግራም የጀመርነው ውይይት ዛሬ ሁለተኛ ክፍል እናቀርባለን። የጤና ፕሮግራምም ተራ ተይዞለታል። ከአዲስ አበባ ያገኘነው ዘገባም ተካቷል። መልካም ምሽት። አሁን ዜና ጤና ይስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኬንያው ፕሬዚደንት ኡሁሩ ኬንያታ በሄጉ የዓለም አቀፍ ወንጀል ፍርድ ቤት አይሲሲ በተመሰረተባቸው ክስ የተሰየመው ችሎት ላይ ሊገኙ ወደዚያው ተጉዘዋል። ሚስተር ኬንያታ ዛሬ ከናይሮቢ የተሳፈሩ ሲሆን ነገ ረቡ ነው ፍርድ ቤቱ የሚቀርቡት። የኬንያው ፕሬዚደንት ደም ያፋሰሰውን የድህረ ምርጫውን ብጥብጥ በማቀነባበር ተሳትፈዋል በሚል አምስት ክሶች በአይሲሲ ፍርድ ቤት ተመስርተውባቸዋል። ኬንያታ በሄግ በሚያደርጉት ቆይታ ወቅት ምክትላቸው ዊሊያም ሩቶ በተጠባባቂ ፕሬዝደንትነት ተሰይመው ይቆዩቸዋል። የኢቦላ ቫይረስ ወረርሽኝ ከተጠቃው ከምዕራብ አፍሪቃ ሀገሮች አካባቢ ውጪ በቫይረሱ የተያዙ የመጀመሪያ ሰው የተባሉት አንዲት ማድሪድ ውስጥ ያሉ ነርስ። ቫይረሱ እንዴት ሊይዛቸው እንደቻለ የስፔን ባለስልጣናት ክትትል ይዘዋል። ነርሷ ላይቤሪያና ሴራሊዮን ውስጥ ለቫይረሱ ከተጋለጡ በኋላ ወደ ሀገራቸው ተመልሰው ሕይወታቸው ያለፈውን ሁለት የስፔን ሚስዮናውያን የሕክምና እርዳታ ሲሰጧቸው እንደነበሩ የተናገሩት የጤና ባለስልጣናት፣ ሆኖም ለሚስዮናዊያኑ የተደረገው እንክብካቤ ተገቢውን የጥንቃቄ መመሪያ የተከተለ ነበር ብለዋል። በትኩሳት ምክንያት እሁድ ለት ሆስፒታል የገቡት እኚሁ ነርስ አሁን ሁኔታቸው አልተባባሰም ነው የተባለ ከሆስፒታሉ። የነርሷ ባለቤትና ከሳቸው ጋር ሆነው ሚስዮናውያኑን ሲንከባከቡ የነበሩ ሌላ አንድ የጤና ሰራተኛ፣ እንዲሁም አንድ በቅርቡ ወደ ስፔን የተጓዘ ናይጄሪያዊ ከሰው እንዳይገናኙ ተደርገው ተቀምጠዋል። ይህ በዚህ እንዳለ ከኚሁ ነርስ ጋር ንክኪ የነበራቸው ሰላሳ የሚሆኑ ሰዎች የኢቦላ በሽታ ምልክት ምልክት ያሳዩ እንደሆነ ክትትል እየተደረገ መሆኑን ባለስልጣናቱ ጨምረው አስታውቀዋል። በሌላ ዜና ላይቤሪያ ውስጥ የኢቦላ ቫይረስ ያገኘው አሜሪካዊ ፎቶ ጋዜጠኛ ኔብራስካ ክፍለ ሀገር በሚገኝ ማዕከል እየታከመ መሆኑ ታውቋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኢቦላ ቫይረስ ወረርሽኝ አሜሪካ ውስጥ የመቀስቀሱ እድል እጅግ በጣም ዝቅተኛ ነው ብለዋል። ሆኖም አስተዳደራቸው የቫይረሱን በዚህ ሀገር መዛመት ለመከላከል አዳዲስ እርምጃዎች ለመውሰድ እያሰበ መሆኑንም ፕሬዝደንቱ አስታውቀዋል። የእስልምና መንግስት ብሎ ራሱን የሚጠራው ቡድን ኮባኒ ወደምትባለው የሶሪያ የድንበር ከተማ እየገፋ መምጣቱን እንዲሁም በዩናይትድ ስቴትስ የተመራው ሁለተኛው ዙር የአየር ጥቃት ሊያስቆመው እንዳልቻለ ተገለጠ። የቱርክ ፕሬዚደንት ሬቸፕ ጣይብ ኤርዶዋን በሰጡት ቃል ከኩርዶቹ ተዋጊዎች ጋር ለሶስት ሳምንት ያህል ካካሄዱት ውጊያ በኋላ አካባቢው በነውጠኞቹ እጅ ሊወድቅ ተቃርቧል ሲሉ አስጠንቅቀዋል። በዩናይትድ ስቴትስ የተመራው ህብረት ትናንት ሰኞ ማታና ዛሬ ማክሰኞ ማለዳው ላይ ኮባኒ አቅራቢያ ያሉ የአይሲስ ይዞታዎችን ደብድቧል። የጸረ አውሮፕላን መድፍ ተሸካሚ ተሽከርካሪን ጨምሮ የተለያዩ ኢላማዎችን እንዳወደመ የአየር ጥቃቱ ተነግሯል። ያም ሆነ የጽንፈኛ ሱኒዎቹ ነውጠኛ ቡድን እግረኛ ጦር ካልወጋው በስተቀር ሶሪያና ቱርክ ድንበር አካባቢ ያለውን አካባቢ መያዙ አይቀርም ሲሉ ነው የቱርኩ ፕሬዚደንት ያስጠነቀቁት። የሚበዙት ነዋሪዎቿ ኩርዶች የሆኑትን ኮባኒ ከተማን ለመቆጣጠር እስካሁን በተካሄደው ውጊያ ሀያ ሲቪሎችን ጨምሮ ቢያንስ አራት መቶ ሰዎች ተገድለዋል ተብለዋል። በመጨረሻም የሆንግ ኮንግ ተማሪዎችና የመንግስት ባለስልጣናቱ ተማሪዎቹ ባቀረቧቸው የፖለቲካ ለውጥ ጥያቄዎች ዙሪያ በዚህ ሳምንት ውስጥ ንግግር ለመጀመር ተስማምተዋል ሲሉ ባለስልጣናቱ አስታውቀዋል። የህገ መንግስታዊ ጉዳዮች ምክትል ሚኒስትሩ ላው ኮንግ ዋ ከተማሪዎቹ ተወካዮች ጋር ዛሬ ከተነጋገሩ በኋላ በሰጡት ቃል ከግዛቲቱ አስተዳደር ዋና ጸሐፊ ከኬሪ ላም ጋር የሚካሄደው ድርድር የፊታችን አርብ ይጀመራል ብለዋል። ከአንድ ሳምንት በላይ የከተማዋን ጎዳናዎች በብዙ ሺ ተቃዋሚዎች ተጨናንቆ የነበረው አካባቢ በአሁኑ ጊዜ የሚታዩት በመቶዎች የተቆጠሩ ብቻ ናቸው ተብሏል። አብዛኞቹ ትምህርት ቤቶችና የንግድ ድርጅቶችም ተከፍተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ለዜናው ቆንጅታየን አመሰግናለሁ። በሶስት ሰዓት መደበኛ ፕሮግራም ከሌሎች ተጨማሪ ዜና ጋር ትመለሳለች። አሁን ከአዲስ አበባ ወዳገኘ ነው ዘገባ እንለፍ። የኢትዮጵያ ፕሬዚዳንት ዶክተር ሙላቱ ተሾመ ትናንት ለፓርላማ ባሰሙት ንግግር የአገሪቱን የምጣኔ ሀብት ለማበልጸግ መሠረታዊ የለውጥ አንቀሳቃሽ ይሆናል ባሉት የፋብሪካ ኢንዱስትሪ ዘርፍ የአገር ባለሀብቱ ተሳትፎ ዝቅተኛ ነው ብለዋል በዚህ ወቅት ሻቢያ ለሚቃጣው ላሉት ትንኮሳ ሁሉ መንግስታቸው ተመጣጣኝ ያለውን የአጸፋ ምላሽ ይሰጣል ሲሉም የኤርትራን መንግስት አስጠንቅቀዋል። መለስካቸው አማ ዛሬ ከቀትር በኋላ አራተኛው የኢትዮጵያ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች አምስተኛ ዓመት የሥራ ዘመን ሲጀመር በተደረገው ስብሰባ መክፈቻ ላይ የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ባደረጉት ንግግር ባለፈው ዓመት በዲፕሎማሲው መስክ በተለይም በኢኮኖሚያዊ ዲፕሎማሲ ዘርፍ የተከናወኑትን ተግባራት አነሳስተዋል። በአካባቢው አገሮችም ያለውን ሰላም ለማስጠበቅና የተረጋጋ ሁኔታ እንዲኖር ያደረገችውን ጥረትና ስኬትም ጠቅሰዋል በቅርቡ ከግብፅ መንግስት ጋር በአባይ ጉዳይ ላይ የተደረሰውን መግባባትም አገራቸው የምትከተለው መርህን መሰረት ያደረገ ፖሊሲና የዲፕሎማሲ ጥረት ውጤት እንደሆነም አስምረውበታል ይሁንና የኤርትራው መንግስት ይከተለዋል ባሉት አካባቢውን ሁሉ የማተራመስ ፖሊሲው አሁንም እንደቀጠለበት አመልክተው በተለይም አሸባሪዎች ካሏቸው ኃይሎች ጋር የፈጠረውን ጥምረት ውጤት አልባ ለማድረግ የተወሰደውን እርምጃ አመላክተዋል። በዘረኝነትና ጭፍን የጥላቻ ፖለቲካ ተለክፈው የሽብር ተግባርን ስራዬ ብለው የተያዙትን የግንቦት ሰባት ጀሌዎችን ኦነግንና ኦብነግን የመሳሰሉ የሽብር ድርጅቶችን በማስከተል ያደረጋቸውን ሙከራዎች በሙሉ ባለፈውም ዓመት በብቃት መክተናል። በያዝነው ዓመትም ሻቢያ ለሚቃጣው ትንኮሳ ሁሉ ተመጣጣኝ የአጸፋ ምላሽ የመስጠት ፖሊሲያችን ይቀጥላል። ፕሬዚዳንት ሙናቱ በንግግራቸው በሰፊው ያተኮሩት በሀገሪቱ እየተከናወነ ነው ባሉት የኢኮኖሚ መሠረታዊ ለውጥ ነው። በእድገትና ትራንስፎርሜሽኑ እቅድ የመጨረሻ ዓመት ሀገሪቱ እንደምትገኝ ያስታወሱት ፕሬዚዳንት በኢኮኖሚው አወቃቀር የታቀደውን ለውጥ ለማምጣት የማኒፋክቸሪንግ ወይንም የፍብረካ ኢንዱስትሪው መስክ በበለጠ ፍጥነት ማደግ እንዳለበት ጫን ብለው ተናግረዋል። ይሁንና በዚህ መስክ የሀገር ውስጥ ባለ ሀብቱ የሚያደርገው ተሳትፎ አሁንም ደካማ መሆኑን ጠቁመዋል። በርካታ የውጭ ቀጥተኛ ኢንቨስትመንት እየገባበት በመሆኑ የሚያበረታታ ሁኔታ እየተፈጠረ ቢሆንም ሀገራዊ ባለ ሀብቱ አሁንም በዚህ መስክ እያደረገ ያለው ተሳትፎ አነስተኛ ነው። በያዝነው ዓመት ማነቆችን ለመፍታት ተዋናዮቹን ያሳተፈ ጥረት ይደረጋል። ከዚሁ ባሻገር አነስተኛና ጥቃቅን ኢንዱስትሪ አንቀሳቃሾችን ከወዲሁ በመኮትኮት ውጤታማ እንዲሆኑ ያልተቆጠበ ጥረት ይደረጋል። ዶክተር ሙላቱ ባለፈው ዓመት ሀገሪቱ በውጭ ንግድ ያገኘችው ገቢ ቀደም ካለው ዓመት የተሻለ የነበረ ቢሆንም ከተያዘው እቅድ አኳያ ግን ከፍተኛ ጉድለት እንዳሳየ አልሸሸጉም። በዓመቱ ይመዘገባል ተብሎ ከተያዘው ግብ አንጻር ከፍተኛ ጉድለት የታየበት ነው። የጉድለቱ ዋነኛ መንስኤም በዓለም ገበያ ዋጋቸው የወረደውን የወርቅና የቡና ዋጋ ለማካካስ ያስችለን ዘንድ የውጪ ምርቶቻችንን በመጠንከፍ በማድረግ ባሰብነው ልክ ለዓለም ገበያ ማቅረብ አለመቻላችን ነው። የሀገሪቱ የውጭ ንግድ በአሁኑ ጊዜ በአመዛኙ የሚመካው በተፈጥሮ ሸቀጦች በመሆኑ ያመጣውን ጉዳት የገለጹት ፕሬዚዳንት ሙላቱ የኢንዱስትሪ ምርቶችንም በመጠንና በጥራት ለዓለም ገበያ ማቅረብ አለመቻሉ ሌላው ፈተና እንደሆነ ገልጸዋል። በተቃራኒው የሀገሪቱ የገቢ ንግድ መጠን ከፍ በማለቱ በንግድ ሚዛኑ ላይ አሉታዊ ተጽዕኖ እያሳደረ ይገኛል። የገቢ ንግድ አፈጻጸማችን በከፍተኛ መጠን ያደገ በመሆኑ የንግድ ሚዛኑ ከፍተኛ ጉድለት የታየበት ዓመት ነበር። ባሳለፍነው ዓመት የነበረውን ይህን ጉድለት ለማካካስ የተቻለው ከቱሪዝም ዘርፍና ከኢትዮጵያ አየር መንገድ ከመቼውም ጊዜ የተሻለ አገልግሎት ኤክስፖርት በመደረጉና ከረሚታንስ ከተገኘው የውጭ ምንዛሪ ገቢ ነው። ከዚህ አኳያ የውጭ ንግዱ ልዩ ትኩረት የሚያሻው ጉዳይ ሆኖ ተገኝቷል። በመሰረተ ልማት አቅርቦት ረገድ በተለይ የኤሌክትሪክ ኃይልን በማምረትና በማቅረብ በኩል የተሰሩ ስራዎችን ከዘረዝሩ በኋላ የአቅርቦቱን ደካማነት አምነው ህዝቡን ይቅርታ ጠይቀዋል። 2300 ገደማ ሜጋዋት ያለም ቢሆንም ከፈጣኑ ልማታችን እንዲሁም በትላልቅ ከተሞች አካባቢ ከተፈጠረው ከፍተኛ የኤሌክትሪክ ኃይል ፍላጎት አንጻር ካለው የማስተላለፊያና ማሰራጫ መስመሮች እንዲሁም በተቋሙ ከቆየው የመልካም አስተዳደር ችግር ተደማምሮ ህዝባችንና ልማታዊ ባለሀብቱ በቂና የማይቆራረጥ ኃይል እያገኙ እንዳልሆነ መንግስት ይገነዘባል። በመሆኑም በዚሁ አጋጣሚም ለተፈጠረው መስተጓጎል በታላቅ አክብሮት ህዝባችንን ይቅርታ እንጠይቃለን። ፕሬዚዳንቱ በጤናው፣ በትምህርቱ፣ በመልካም አስተዳደሩና በሌሎች ዘርፎች እስካሁኑ ዓመት ድረስ ተገኝተዋል ያሏቸውን ውጤቶች ዘርዝረዋል። አሉ ያሏቸውን ተግዳሮቶችም ተመልክተዋል። በሃይማኖቶች መካከል መቻቻል ሊፈጠርም የሚሰራ ስራ እንዳለ አመልክተዋል። በዚህ ዓመት እንደሚካሄድ ስለሚጠበቀው አምስተኛው ሀገር አቀፍ ምርጫ ግን ያነሱት ነገር የለም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁን ሰሎሞን አባታ ወደሚያዘጋጀው የጤና ፕሮግራም እናልፋለን። ጤና ይስጥልኝ፣ የተከበራችሁ አድማጮች ከኢቦላ ጋር የተያያዙ የመጨረሻ ሰዓት መረጃዎችን፣ ኤች አይ ቪ ኤድስን የሚመለከቱ አጫጭር ዘገባዎችንም ይዤልዎታለሁ። ሶስቱን የምዕራብ አፍሪካ ሀገሮች እያመሰ ያለውን የኢቦላን ቀለበት ለመስበር ብዙ ተጨማሪ የውጭ የሰው ድጋፍ እንደሚያስፈልግ የአፍሪካ ህብረት ኮሚሽን ሊቀመንበር እንኮሳዛና ድላሚኒ ዙማ አስታውቀዋል፣ ለዓለም አቀፉ ማኅበረሰብ ጥሪ አሰምተዋል። ሊቀመንበሯ ፈረንሳይ ዋና ከተማ ፓሪስ ላይ ለተሰበሰበው የአፍሪካን ምጣኔ ሀብት ይበልጥ ዘላቂና አሳታፊ ማድረግ በሚቻልባቸው መንገዶች ላይ እየተነጋገረ ላለው የምጣኔ ሀብት ትብብርና ልማት ድርጅት በመጻር ኦኢሲዲ በመባል ይታወቃል። ባሰሙት ንግግር ሀገሮች ወረርሽኙን ለማቆም ያደረጉትን ርብርብ አድንቀዋል፣ ግን በቂ አይደለም አሉ። ኤንካሬጅድ ሲን ዘ ወርልድ ፕሌጂንግ ኤንድ ዊቭ ሲን ዓለም ድጋፍ ለመስጠት ቃል ሲገባ ስናይ አሜሪካውያንና ሌሎችም መሰረተ ልማቱን ለመዘርጋት ሲረባረቡ ስናይ ተበረታታን። በአንጻሩ ደግሞ በእነዚህ ሀገሮች ውስጥ የሰው ኃይልን በተመለከተ ሰፊ ክፍተት መኖሩን እናያለን። በወረርሽኙ በብርቱ የተጎዱት ሀገሮች ጊኒ፣ ላይቤሪያና ሴራ ሊዮን በቂ የጤና ባለሙያዎችና ሠራተኞች ሰራተኞች እንደሌሏቸው ካሏቸውም ውስጥ ቢሆን የተወሰኑት ራሳቸውም የኢቦላ ተጋላጭና ተጎጂ መሆናቸው እጅግ አሳሳቢውን ክፍተት መፍጠሩን ዶክተር ዙማ አመልክተዋል። የአፍሪካ ሀገሮችና ከራቁትም ኩባን የመሳሰሉ የጤና ባለሙያዎችን እየላኩ መሆኑን ዙማ አመልክተው ብዙ ተጨማሪ ባለሙያዎች እንደሚያስፈልጉ ገልጸዋል። የዚህ ዓመቱ የኢቦላ ወረርሽኝ እስከ ዛሬ ባለው ጊዜ 3500 ሰው ገድሏል የሦስቱን የግንባር ሀገሮች ምጣኔ ሀብት ደግሞ በብዙ እየደቆሰው ነው። መዘዙም ገና የሚዛመትና በቀላሉ የማይመዘዝ ነው የሚሆነው እየተባለ ነው። ይህ የኢቦላ ጉዳይ በፓሪሱ የምጣኔ ሀብት ስብሰባ ላይ በጉልህ ያጠላበት መሆኑን እዚያው የምትገኘው ዘጋቢያችን ሊሳ ብራያን ትጠቁማለች። ሚኒስትሮቹና የምጣኔ ሀብቱ ጠበብት በዚህ የአውሮፓ ዓመት ማብቂያ አካባቢ እድገቱ እስከ አምስት ከመቶ ይደርሳል የተባለውን የአፍሪካን ምጣኔ ሀብት በዘላቂነት ማጠናከር በሚቻልባቸው መንገዶች ላይ ነው እየመከሩ ያሉት። ከጥንካሬውና ከዘላቂነቱም ብዙ ሰው እንዲያተርፍ ማስቻል ነው ሐሳቡ። የኦኢሲዲ ዋና ጸሐፊ ኤንጂል ጉሪያ ለኢቦላ ቀውስ እጅግ የፈጠነና መጠነ ሰፊ ምላሽ እንደሚያስፈልግ ተናግረዋል። ታሪክ ራሱን ሲደጋግም ማየት ካልፈለግም በስተቀር ኢቦላ በጤና ሥርዓቱ ላይ ነዋይ ማፍሰስና ትኩረት መስጠት ምንኛ አስፈላጊ መሆኑን በጉልህ ያሳየናል። እንደ አየር ንብረት ለውጥ ችግር ሁሉ ይህም ዓለም አቀፍ ምላሽ የሚጠይቅ ዓለም አቀፍ ፈተና ነው። በነገራችን ላይ ይህ የምጣኔ ሀብት ትብብርና ልማት ድርጅት ኦኢሲዲ ስብሰባ አፍሪካ የነጠረ ሀብት ሊያስገኙ የሚችሉ በገበያዎች ላይ ተወዳዳሪ የሆኑ ባለከፍተኛ ዋጋ የፋብሪካ ምርቶችን ልታወጣ በምትችልባቸው መንገዶች ላይም እየመከረ ነው። ዩናይትድ ስቴትስ የሰፋ ሊባል የሚችል የኢቦላ ወረርሽኝ ጨርሶ እንደማይደርስባት የሚናገር መግለጫ ከዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ዋና ዳይሬክተር ቶም ፍሪደን ተሰጥቷል። ይሁን እንጂ ኢቦላ በሌላ በየትኛውም የዓለም ሀገር እንዳይከሰት አፍሪካ ውስጥ መያዝና እዚያው ማጥፋት መቻል አስፈላጊ መሆኑን ገልጸዋል። ፍሪደን እስካሁን አሜሪካ ውስጥ ተገኝቶ ተረጋግጧል የተባለው የኢቦላ ታማሚ አንድ ብቻ ነው ዳላስ ቴክሳስ የሚገኘው ላይቤሪያዊ ለዳላሱ አጋጣሚ የተሰጠው አጣዳፊ ምላሽ የጤና ባለሙያዎችን በከፍተኛ ተጠንቀቅ ላይ እንዲገኙ አድርጓቸዋል ብለዋል። ፍሪደን በአይሮፕላን ጣቢያዎቹ ላይ እየተካሄደ ያለው ንቁ ክትትልም ሌላ ከአፍሪካ የመጣ መንገደኛ ላይ ታዩ የተባሉ የኢቦላ መሰል ምልክቶች ኢቦላ ሳይሆን ሌላ Our top priority is the safety of America. One now can measinya America we and not know. Yes, you halafi, Tom Frida, Zari and Dinadanaburwe, Miyalagbab, Ndin Sagay, Madder Gun, Miknatia Lumblowal. Here in the US, I remain quite confident we will not have a widespread outbreak. We uh, will see stop America oost, it has far far shiny the Mike Sutter Gutanyan. ባለበት እናቆመዋለን። የበሽታው ምልክቶች የሚታይባቸው ሰዎች ቢገኙ ነጥሎ የማቆያ አሰራር፣ በሆስፒታሎችና በሕዝብ ጤና መስመሮች ውስጥም የቫይረሱን ሂደት መከታተል የሚችሉ ክፍሎች አሉን። በመሠረቱ ኢቦላ ምንጩ ላይ ነው መቆሚያ ያለበት ብለዋል ዳይሬክተሩ ፍሪደን። I'm quite concerned the longer this goes on in these three West African countries, the greater the <laughs> አንችልም። አሜሪካ ውስጥ የሚገኙ አፍሪካውያንና ምንጫቸው አፍሪካ የሆነች ሁሉ ዛሬ በውስጣቸው ያለው ስጋት፣ በአሜሪካውያን ዘንድ እዚህም እዚያም የሚስተዋለው የበረታ ፍርሃትና ከመጠን ያለፈ መጨነቅ በዚህ ሁኔታ ከቀጠለና ከተባባሰ በአፍሪካ ቀመሱና አፍሪካ መሰሉ ሰው ሁሉ ላይ በየማኅበረሰቡ ማግለልና ማራቅ ሊደርስ ይችላል የሚል ነው። ጀስት ቢይንግ ኤ ብላክ ፐርሰን ኦር ጀስት ቢይንግ ኤ ሲቲዝን ጥቁር ስለሆንክ ወይም አፍሪካዊ ስለሆንክ ብቻ እኮ ኢቦላ አለህ ማለት አይደለም። የዳላስ ከተማ ነዋሪው ናይጄሪያዊ ስቲቭ ኦሪያ ቡሬ ነው የስጋቱን መነሻና መድረሻ የሚገልጸው። ኢቦላ ከሰው ወደ ሰው የሚተላለፈው በሕመሙ ከተጎዳ ሰው ወይም በኢቦላ ከሞተ ሰው አስከሬን የሚወጣ ደም እና ሌሎችን ፈሳሾችን በቀጥታ በመንካት ነው። ኢቦላ በትንፋሽ ወይም በአየር አይተላለፍም። ለኢቦላ ቫይረስ የተጋለጠ ሰው የበሽታው ምልክቶች የሚታዩበት ከሁለት እስከ ሃያ አንድ ቀናት ባሉ ጊዜያት ውስጥ ነው። ስለ ኢቦላ የሚያውቁትን የተረጋገጠና እውነተኛ መረጃ ሁሉ ያስተላልፉ። ከሌሎች ጋር ስለ ኢቦላ ይወያዩ፣ ይነጋገሩ። ስለ ኢቦላ የማያውቁትን ወይም እርግጠኛ ያልሆኑበትን መረጃ አያስተላልፉ። ራስዎን፣ ቤተሰቦዎን፣ አካባቢውን ይጠብቁ። በመጨረሻም ስለ ኤችአይቪ አንዲት ጠብታ ጣልል አድርግ ኤች ቪ ኤድስ የተፈጠረው በአውሮፓ የዘመን አጣጠር በ9920ዎቹ ውስጥ ኮንጎ ዲሞክራሲያዊት ሪፐብሊክ ዋና ከተማ ኪንሻሳ ውስጥ መሆኑን የሚናገር አንድ አዲስ የጥናት ሪፖርት ሰሞኑን ወጥተዋል። ቪ ዓለምን እንዲህ እንደዛሬው ከማጥለቅለቁ በፊት በ9960ዎቹ ውስጥ በኮንጎ የባቡርና የውሃ ላይ ማጓጓዣ ስርዓት ውስጥ፣ እንዲሁም በግዙፍ መጠን እየተስፋፋ የነበረውን የወሲብ ንግድና የጤና ተቋማት ባልተቀቀሉ ወይም ደህንነታቸው ባልተጠበቀ መርፌዎች ጠቀምን ተከትሎ ኮንጎ ውስጥ የሰፉ የኤድስ አጋጣሚዎች ይታዩ እንደነበረ ጥናቱ አመልክቷል። ዓለም አቀፉ ቡድን የኤች አይቪን ዘረመል ታሪክና ጉዞ ለረጅም ጊዜ በተቀመጡ የቫይረሱ ናሙናዎች ላይ ባካሄደው ጥናት ነው አዳዲሶቹን ግኝቶቹን ያወጣው። ኤች አይቪ መኖሩ የታወቀው የዛሬ 30ና 35 ዓመት አካባቢ ሲሆን በዓለም ዙሪያ 75 ሚሊዮን የሚሆን ሰው በተለያዩ ምክንያቶችና መንገዶች ለቫይረሱ ተጋልጧል። እጆችን በሳሙና ለ20 ሰከንድ መታጠብ ለብዙ ተላላፊ በሽታዎች የመጋለጥን አጋጣሚ በብዙ እንደሚቀንስ ያውቃሉ። እጆችን መታጠብ አስፈላጊ በሆነ ጊዜና አጋጣሚው ባለው ጊዜ ሁሉ ከመታጠብ አይታክቱ። ጤናው እጅዎ ላይ ነው። ከቪኦኤ ጤና ዝግጅት ጤና ከአቶ ገብሩ አስራት ጋር የተደረገ ውይይት ክፍል ሁለት። የቀድሞው የትግራይ ፕሬዝዳንት አቶ ገብሩ አስራት ሉዓላዊነትና ዴሞክራሲ በኢትዮጵያ በሚል ርዕስ ሰፋፊ ነጥቦችን የዳሰሰና ስህተቶች ነበሩ ያሏቸውን ነጥቦችም የሚያካትተ አዲስ መጽሐፍ ደርሰዋል። መጽሐፉ ህወሀት በተለይም በትግራይ ይታገሉ ከነበሩ ኅብረ ብሔር ድርጅቶችና ከሌሎችም ቡድኖች ስለነበረው እስከ ውጊያ ስላደረሰ መቃቃር፣ ከኤርትራ የሀርነት ድርጅቶች ጋር ስለነበረው ውሎ አድሮም ወደ ጦርነት ስላመራው ግንኙነት፣ ኤርትራውያን በኢትዮጵያ ፈጸሙ ስላሏቸው የብዝበዛ ተግባሮች፣ በኢትዮጵያና በኤርትራ መካከል ስለተካሄደው ጦርነት በዝርዝር ጽፈዋል። በኢትዮጵያ ስላለው የዲሞክራሲና የሰብአዊ መብት አያያዝም ጽፈዋል። አቶ ገብሩ በአሁኑ ወቅት የአረና ትግራይ ሉዓላዊነትና ዲሞክራሲ አመራር አባል ናቸው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ስራ አስፈጻሚ አባልም ናቸው። አቶ ገብሩን ያነጋገረችው አዳነች ፍስሐየ ስትሆን ዛሬ የሚቀርበው የቃለ መጠይቁ ሁለተኛ ክፍል ነው። ነጻ ሀገር ከሆኑ በኋላ እናንተም ስልጣን ከተቆጣጠራችሁም በኋላ የነበሩ ዝርዝር ሁኔታዎችን ጠቅሰዋል። እንግዲህ ለምሳሌ ኢትዮጵያ ውስጥ በመዝረፍ ደረጃ ምን ያህል ይዘርፉ እንደነበሩ ብለው በመጽሐፎ ዘርዝረዋልና በአንድ ሁኔታ በተለይ ሁመር አካባቢ ለሁለት አመት ሙሉ ብዙ ንብረቶችን ለመውሰድ የቻሉበት ሁኔታ እንደነበረ እና በመጨረሻም ተከታትላችሁ እንዳከሸፋችሁት ገልጸዋል። ለሁለት አመታት ሙሉ ግን እንዴት እንደዛ ሊሆን ቻለ? ማለት ነው። መጀመሪያው አመት በአስተዳደሩም ሰፊ ቁጥጥር አልነበረውም። በተለይ በትግራይም በኢትዮጵያም በእያንዳንዱ ሁኔታ ገና በመቋቋም ላይ ስለነበር መዋቅሮችም፣ የመንግስት መዋቅሮችም ገና ይቋቋሙ ነበር። ስለዚህ የመጀመሪያው አመት ብዙ ቁጥጥር አልነበረውም። በሚቀጥለው አመት ግን ገና መዋቅሮችም እየተዘረጉ፣ ሁኔታዎችም እየተረጋጉ በሄዱበት ጊዜ የሚያደርጓቸውን እንቅስቃሴዎች በሙሉ በተቻለ መጠን ለመንቀሳቀስ ሞክረናል። በተለይ ትግራይ ውስጥ የነበረው አስተዳደር ትግራይ ውስጥ የነበረው አመራር እነዚህን ሻቢያዎች የሚያደርጓቸውን የኮንትሮባንድ እና ሌሎች ዝርፊያዎችን ለመቆጣጠር ሞክሮ እንደ ባልሹ በዚህ በህሞራ አካባቢ ወደ ሰላሳ ስምንት ሚሊዮን ብር የሚገመት ሰሊጥ በኮንትሮባንድ መልክ ሊያስወጡ ሲሞክሩ ተይዟል። ከዛ በፊት የነበረው ግን በዛ አካባቢ እስከዚህም ድረስ የአስተዳደር ቁጥሩ ጠንከር ያለ እና የተቋቋመበት አልነበረም። በአካባቢው በትግራይም በሌሎች አካባቢዎችም አስተዳደር ለማቋቋም በተለይ በትግራይ ምንም አይነት የመንግስት ተቋም ስላልነበር ይህን ለማስተዳደር የራሱ የሆነ ጊዜ ፈጅቷል። ወደ ሶስት አራት ዓመት ፈጅቷል ይህን ለማቋቋም ነው። በቡናም ረገድ እንዲያውም ወደ ውጭ ለመላክ እስከቻሉበት ድረስ የመዝረፍ ሁኔታ እንደነበረ በመጽሐፎ ጠቅሰዋል። እና ስለዚህ እስ ጉዳይ ቢያብራሩልን። እንግዲህ ሻዕቢያዎች ዘርፈ ብዙ ዝርፊያዎችን ነው ሲያካሄዱ የነበሩት ኢትዮጵያ የውጭ ምንዛሪ የምታገኝባቸውን ሸቀጦች በሙሉ በተቻላቸው መጠን በኮንትሮባንድ በማስወጣት ለመሸጥ ሞክረው ነበር። እንደተባለውም እነሱ ምንም ቡና ሳያበቅሉ አስራ ሶስተኛ ነው ምን ያህል ደረጃ ያለው የቡና ላኪ ሀገር ሆነው ነበር። በዚህ በትግራይ በኩል ያሳልፉት አይመስለኝም። በሌላ በኩል በተለይ በአፋር ክፍት ነበር፣ ከትግራይም ያነሰ ቁጥጥር የነበረው በዚህ በአፋርና በጅቡቲ ነበር። ከአንዳንድ የኢትዮጵያ ባለስልጣኖች ጋርም በጣም የጠበቀ ትስር ነበራቸው እና እነሱን በመደለል የፈለጉትን ነገር ያስወጡ ነበር። ያው ዋናው ችግር ግን በዛን ወቅት የነበረው አመራር፣ በሀገር አቀፍ ደረጃ የነበረው አመራር ይህን ጥብቅ ቁጥጥር አላደረገም። በተለይ በእነሱ ላይ የላላ አቋም ነበረው። ይሄ ነው ችግሩ እንጂ ያን ያህል ቡና ያን ያህል ሀብት ሲዘረፍ ቁጥጥር ቢደረግ ኑረው ሊቆም ሊወገድ በቻለ ነበር የሚልነት አለ። እንዲያውም በኋላ የታወቀው ይሄ አንድ ነጥብ ሁለት ቢሊዮን ብር አመራሩ ሳያውቀው፣ የኢህአዴግ ስራ አስፈጻሚ ሳያውቀው፣ ምናልባች ካቢኔውም ሳያውቀው በአቶ መለስ አማካኝነት ተሰጥታቸዋል። ሻቢያዎች ተሰጥታቸዋል። እና ይሄ ሁሉ ሲያደርጉ ዝም ማለት በመንግስት ውስጥ መንግስት እንዲኖር መፍቀድ ያህል ነው ብለን ማስቀምጠን። ሁለታችሁ አብራችሁ ታግላችሁ አሸንፋችሁ ስልጣን ስትይዙ ኤርትራ ከኢትዮጵያ ስትገነጠል የኤርትራ ራሷን የቻለች ሀገር ከሆነች በኋላ በሁለት ሀገሮች በሚኖረው ጉርብትና በህጋዊ መንገድ ግልጽ በሆነ መንገድ ግንኙነታችሁ ምን ሊሆን እንደሚችል ባለማስፈራችሁና በዛ ስምምነት መሰረት ባለመለያየታችሁ ሊሆን አይችልም ወይ? የተሳሳተ ግንዛቤ ሊያድር የቻለው እኔ እንኳ የግንዛቤ ችግር ብቻ አይመስለኝም። በመጽሐፉ ለማስቀመጥ እንደሞከርኩት ሻእቢያዎች አስተሳሰባቸው አጠቃላይ አስተሳሰባቸው አፍሪካ ከሰሃራ በታች ባሉ አገሮች ትልቁ የሚባለውን ሰራዊት ክንዳችን ደምሰናል። ስለዚህ ከአሁን ወዲያ እኛን የሚያቆም ሀያል እዚህ አፍሪካ ውስጥ ሊኖር አይችልም የሚል ግንዛቤ ነበራቸው። የተሳሳተ ግንዛቤ ነበራቸው እና ይሄ ወታደራዊ ጥንቻቸው ወደ ኢኮኖሚያዊ ያው ጥንቻ ለመቀየር እንደ ስትራቴጂ አስቀምጠው ነበር። ከጅምሩ ከጅምሩ ነው መልሽ፣ ይሄን አስቀምጠው ነበር ይሄ ጉዳይ እኮ በኢትዮጵያ ላይ ብቻ ሳይሆን በየመንም፣ በሱዳንም፣ በጅቡቲም፣ በሁሉም ላይ ያደረጉት ተጽዕኖ ደግሞ ግጭትም የዚህ ምንጭ ይመስለኛል። እኛን ኃይለኞች ስለዚህ ይሄን ሰራዊት ተጠቅመን ወደ ኢኮኖሚ ኃይል እንቀይራለን ወደ ሲንጋፖርነት እንቀይራለን የሚል አስተሳሰብ ነበራቸው። ስለዚህ መሰረቱ አስተሳሰባቸው ነው። የሻዕቢያዎች አስተሳሰብ ነው መሰረቱ። ያም ሆኖም ግን እንዳልሺው ግልጽ የሆነና በኢትዮጵያ በኩልም ይሄን የእነሱን አስተሳሰብ የሚመክት ይሄን የእነሱ አስተሳሰብ የሚያመክን አቋም፣ ጥርት ያለ አቋም አልነበረም። ኢንክሉዲንግ ያልሺው ውሎች ሲፋቱ ግልጽ የሆነ የኢትዮጵያን ጥቅም በሚገባ በሚያስተናግድ መልክ ስምምነት ያለ ማድረግም ጭምር የሚያካትት ነው። ዋናው ነገር ግን ሲነሱ ከጅምሩ ሲነሱ እንግዲህ በመጽሐፉ በሶስተኛው ምዕራፍ መጀመሪያ ላይ አስቀምጨዋለሁ። ገና የትጥቅ ትግሉ እንዳበቃ እኮ የእነሱን ምሁራን ሰብስበው ይቺ ሲንጋፖር የሚሏትን ሀገር ለመፍጠር ብዙ ፖሊሲ ሀሳቦችን አቅርበዋል። ሰላሳ ስምንት ጽሁፎች አቅርበዋል። በዛም ወቅትም ቢሆን ኢትዮጵያ አንዷ አንዷ ያነጣጠሩባት ሀገር ነበረች። የእሷን ሀብት ተጠቅመው ነው ሀይል ለመፍጠር፣ ጠንካራ ኢኮኖሚ ለመፍጠር ያስቡትና። ከጅምሩ የነበረው አስተሳሰብ ነው። አብሮ የመኖርን የሌላውን ሀገር ጥቅም በማይነካ መንገድ የመኖርን ፍላጎት የሚያስተናግዱ አልነበሩም እና ችግሩ ከዚህ የተነሳ ይመስለኛል። አጠቃላይ አስተሳሰብ አሁንም እኮ የለቀቀ አይመስለኝም። አሁንም የለቀቃቸው አይመስለኝም። ለጦርነቱ ምንጭ ኔ የሚለው መነሻ ይሄ እንጂ የኢትዮጵያ ትንኮሳ ወይ የኢትዮጵያ ከኢትዮጵያ ጋር የነበረው በህግ ግንኙነት ያለመኖር ምናምን የሚለው አይደለም። ይሄ በጣም መጥፋት ሳስብ ነው ወደ ጦርነቱ የሚያመራው ነው። አድማጮች፣ ቃለ መጠይቁ አላበቃም። በነገው ፕሮግራም በሶስተኛው ክፍል እንገናኛለን። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በአፍሪካ ቀንድ ልዩ ልዩ እርሶች ላይ የሚያተኩረውን ልዩ ዝግጅት እዚህ ላይ ፈጸመ። ነገ እንደተለመደው ከምሽቱ አንድ ሰዓት ጀምሮ እስከ አንድ ተኩል በ1431 መካከለኛ ሞገድ ላይ እንገናኛለን። እስከዛው ሰላም ደናደሩ።